በመጀመሪያ ደረጃ ለጊዜውና ለትብብሮ በጣም እናመሰግናለን። ዶክተር አየለ በከሬ የአፍሪካ ህብረት ፓን አፍሪካንዝም በሚለው ዓለማዊ መሰረት ለሁሉም የአፍሪካ ዜጎች አንድ ፓስፖርት ለማውጣት ወይም ለመስጠት አስቧል እና በዚህ ላይ ያሉት አመለካከት ይንገሩን። የአፍሪካ ህብረት አፍሪካውያን በአፍሪካ ውስጥ ከአንድ ሀገር ወደ ሌላ ሀገር ነጻ እንቅስቃሴ እንዲኖራቸው አገሮች እንደ ልብ እንዲነጋገዱ ያንን በማሰብ ከዛ ብሎ ደግሞ ያው ውህደት እንዲመጣ፣ ትብብር እንዲመጣ በማሰብ ለመጀመሪያ ጊዜ ኪጋሊ ሩዋንዳ የአፍሪካን መሪዎች ስብሰባ ላይ ይሄ የጋራ ፓስፖርት የሚባል አስታውቋል። እና ይሄ የሚወጣው ፓስፖርት እንግዲህ ዋናው አላማ በአሁኑ ጊዜ አፍሪካውያን እርስ በርሳቸው የሚያደርጉት ግንኙነትና እርስ በእርሳቸው መጎባኘት በጣም የተወሰነ ነው እና ያንን እንግዲህ ለመስበርና አፍሪካውያን ስራም ቢፈልጉ ሀገራቸው ካልተገኘ ወደ ሌላ አፍሪካ ሀገር የሚሄዱበት እንደ ልባቸው የሚዘዋወሩበት የሚያስችል ፓስፖርት ነው ማለት ነው። እና ይሄ እንግዲህ ፓስፖርት እነሱ እስካሁን በገለጹት የኤሌክትሮኒክ ይሆናል ማለት ነው ወይ በአሻራ ወይ በአይን ኤሌክትሮኒክሊ ሬጂስተር ሊሆንና ይመዘገብና ይመዘገብ እና ከዛ በኋላ እንደ ልባቸው መሸጋገር ይችላሉ ማለት ነው። እንግዲህ ይሄ ሊሆን የሚችለው እስካሁን ባስታወቁት መሰረት በሁለት ሺ አስራ ስምንት እንደ ፈረንጆቹ አቆጣጠር ማለት ነው በሁለት ሺ አስራ ስምንት አመተ ምህረት ነው። በሁለት አመታት አመታት በሁለት አመታት ነው ኪጋሊ ላይ ሩዋንዳ ላይ አፍሪካን መሪዎች በሚሰበሰቡበት ጊዜ የሚያረጉት ምንድን ነው ለመሪዎች ለውጭ ጉዳይ ሚኒስትሮች እና አፍሪካን ወክለው አዲስ አበባ ላይ ላሉት ቋሚ ተጠሪዎች ለእነሱ ይሄ የኤሌክትሮኒክ ፓስፖርት ይወጣል ማለት ነው፣ ይሰጣቸዋል ማለት ነው። እንግዲህ ከዛ በኋላ ነው ወደ ዜጎች የሚተላለፈው የሚሄደው ማለት ነው። እንግዲህ ዜጎቹ ይሄንን የኤሌክትሮኒክ ፓስፖርት በእጃቸው አድርገው ከቦታ ቦታ ለመዘዋወር ሊያስችላቸው የሚችለው ምንድን ነው? እያንዳንዱ የአፍሪካ ህብረት አባል የሆኑት ሀገሮች ይሄንን አፍሪካ ህብረት ያወጣውን ፓስፖርት እንቀበላለን ብለው በየፓርላማቸው በየመንግስታቸው ሲያጸድቁትና ሲቀበሉት ነው ማለት ነው። ጉባኤው ላይ ሀሳቡ ከቀረበ በኋላ እና የተባለው ለባለስልጣኖች ለሀገር መሪዎች ከተሰጠ በኋላ ሰነዱ ከዛ በኋላ ነው እንግዲህ በተግባርም ላይ ለማዋል የሚሞከረው ማለት ነው። አዎ ይሄ እንግዲህ ሰነድ ሉዓላዊነትን የሚመለከት ስለሆነ እያንዳንዱ ሀገር ይሄ የቀረበውን ሰነድ ተቀብሎ አጽድቆ ማወጅ አለበት። በአሁኑ ጊዜ አዲስ አበባ አፍሪካ ህብረት ውስጥ የሚሰሩት ይሄንን የኤሌክትሮኒክ ፓስፖርት በእጃቸው አለ እና አዲስ ነገር አይደለም። በነገራችን ላይ ሀሳቡ የመጣው በአስራ ዘጠኝ መቶ ሰማኒያ አንድ የኤሮፓውያን አቆጣጠር ሌጎስ ላይ በተደረገ ስብሰባ ነው። የሌጎስ ፕላን ኦፍ አክሽን ተብሎ ያኔ ለንግዶች በአፍሪካ እርስ በርሳቸው ንግድ በሰፊውን ሊያካሄዱ የሚችሉት የቪዛ ጥያቄ ከአንዱ ሀገር ወደ ሌላ ሲኬድ የሚያስፈልገውን ቪዛ አስፈልግ ሲቀር ነው የሚል በአስራ ዘጠኝ መቶ ሰማኒያ ወጣ። ከዛም ደግሞ የአቡጃ ትሪቲ የሚባል አለ። በአስራ ዘጠኝ መቶ ዘጠና አንድ እንደ ኤውሮፓውያን አቆጣጠር ወጣ። ያም ጊዜ ይሄ ሀሳብ ተገፍቷል። ከዛ በኋላም ደግሞ የአፍሪካ የልማት ባንክ በጣም አስፈላጊ ስለሆነ ሰዎች ከአንድ አፍሪካ ሀገር ወደ ሌላ አፍሪካ ሀገር በሚዘዋወሩበት ጊዜ የሚጠየቁት ቪዛ አላስፈላጊ ነው፣ ንግድን፣ የህዝብን እንቅስቃሴ ይገታል በሚል በጣም በጣም የሚደግፍ እና የሚገፋፋ ድርጅት ባንኩ ነው። ሌላው ደግሞ ቁም ነገር ምንድን ነው? በየአካባቢው ያሉትን የኢኮኖሚያዊ ህብረቶችን በምንወስድበት ጊዜ ለምሳሌ የምዕራብ አፍሪካው የኢኮኖሚ ህብረት፣ የደቡብ አፍሪካው የኢኮኖሚ ህብረት፣ የምስራቅ አፍሪካን ኢኮኖሚክ ህብረትን በምንወስድበት ጊዜ በነዚህ ሪጅኖች ውስጥ ያሉት ሀገሮች ቪዛ አያስፈልጋቸውም። የሌለው እንግዲህ አፍሪካ ቀንድ፣ ሰሜን አፍሪካ ነው እንጂ እነዛ ጋር አለ። ይሄ እንግዲህ ምንድን ነው የሚያደርገው ያንን ዝውውር በጠቅላላ አህጉራዊ ያደርገዋል ማለት ነው። ይሄንን የኤሌክትሮኒክ ፓስፖርት የያዘ ሰው አንድ ሀገር ሲደርስ ማለት አፍሪካ ውስጥ ወዲያው የሰላሳ ቀን ፍቃድ ይሰጠዋል ማለት ነው። እንደ ልቡ የትም ሄድ ሊዘዋወር በነገራችን ላይ ይሄን ነገርን ጠቃሚነቱን ተረድተው በተለይም አሁን ለምሳሌ ሩዋንዳን ብትወስጂ ሞሪሸስን ብትወስጂ ሴሽለስ ደሴትን ብትወስጂ ጋናን ብትወስጂ እነሱ ይሄ አፍሪካውያን አለ ቪዛ ወደ ሀገራቸውን ቢመጡ የሚያደርግ ፖሊሲ ኦልሬዲ አውጥተዋል። በተለይ ሩዋንዳ ይሄን ማንንም አፍሪካውያን ቪዛ አትጠይቅም። ስለማትጠይቅ ብዙ አፍሪካውያኖች በተለይ የተማሩ አፍሪካውያኖች ወደ ሩዋንዳ መሄድ ጀምረዋል። ሌላውን ደግሞ ምንድን ነው አፍሪካውያን እንደልባቸው ልባቸው ከአንድ ሀገር ወደ ሌላ ሀገር ለመሄድ ከቻሉ፣ ማለት አፍሪካ ውስጥ ሜዲትራንያንን አልፈው ወደ አውሮፓ ከብዙ አሰቃቂ አደጋ በመጋፈጥ የሚያደርጉትን ሽግግር የሚያደርጉትን ሂደት ሊቀንሰው ይችላል ማለት ነው። በሌላ አንጻር የወሰድን እንግዲህ እንደሆነ ይሄ እንግዲህ ጥቅሙ ጥቅሙን ነው የተነጋገር ነው እንግዲህ ይሄ ኤሌክትሮኒክ ፓስፖርት በአንዱ እጅ ለመግባት ያ ሰው በመጀመሪያ ደረጃ የአንዱ የራሱ የዜግ- ዜግነቱ ያለበት ሀገር መታወቂያ ያስፈልገዋል ማለት ነው። የሚገርምሽ ነገር በአሁኑ ጊዜ እስከ አርባ ከመቶ የሚሆኑት አፍሪካውያን አፍሪካ ውስጥ መታወቂያ ወረቀት የላቸው። ለምሳሌ አንድ ቦታ ጦርነት፣ እርስ በርስ ጦርነት ወይም አንድ አይነት ክራይሲስ በሚመጣበት ጊዜ ህዝቡ እንዳለ ግልብጥ ብሎ ወደ ጎረቤት ሀገር ይሄዳል። ገና ህዝቡን አላደራጀ ነውም፣ መታወቂያ ወረቀት አልሰጠ ነውም እና እንግዲህ ያንን ፓስፖርት ለማግኘት የሚያስፈልጉትን መስፈርቶች ለማሟላት አስቸጋሪ ይሆናል ማለት ነው። ይሄንን ፓስፖርት ተጠቅማ አፍሪካ ውስጥ ህዝቡ እንደ ልቡ ከቦታ ቦታ ሊዘዋወር የሚችለው በአሁኑ ጊዜ ያሉት ሀገሮች ያላቸው የፖለቲካ ስርዓት የኢኮኖሚ ስርዓት እንደው በአንጻራዊ የተረጋጋ ሲሆን ነው ማለት ነው ያልተረጋጋ ሆነና፣ ጭንቀት፣ ውጥረት ውስጥ ካሉ ይሄንን እንደ ቅድሚያ አይተው ስራ ላይ አውልታል ለማለት በጣም ያስቸግራል ማለት ነው። አድማጮች፣ የአፍሪካ ህብረት ለመላ አፍሪካውያን ዜጎች የሚሆን ፓስፖርት ለማውጣት ማቀዱን አስመልክቶ የተጀመረው ማብራሪያ ሁለተኛና የመጨረሻ ክፍል በመጪው ሰኞ ይቀርባል። ተከታተሉን።